የወጣቶች ዓለም ባለፈው ቅዳሜ ምሽት በአዲስ አበባ በተለምዶ ቆሼ በሚባለው ስፍራ ለዓመታት የተከመረ የቆሻሻ ተራራ ሲደረመስ የዓለም የመገናኛ ብዙኃን ዜናውን ተቀባብለውታል። የተጎሳቆሉ ጎጆዎች፣ በሸራና ፕላስቲክ የተወጠሩ ድንኳኖችና በአይን ባይታዩም መጥፎ ጠረንን የሚያመላክቱ ቆሻሻዎች በምስል ዘገባዎች ተካተዋል። በዚህ የቆሻሻ መጣያ ዙሪያ ደግሞ በፊትም አሁንም ሰዎች ይኖራሉ። የቆሼ ሰፈር ልጆች አካባቢው የዝቅተኛ ኑሮ ማህበረሰብ የሚኖርበት አካባቢ ነው። አካባቢው ለጤናም ሆነ ለኑሮ ምቹ ያልሆነ ቦታ ነው። ግን ያው ሁሉም የዕለት ጉርሱን ለማግኘት እና ያው የኢኮኖሚው ደረጃም ዝቅ ያለ ስለሆነ የቤት ክራይም የምታገኘው ቦታ ቦታን በርካሽ የሚገኝበት ቦታ ነው። የዕለት ነገርሽም በቀላሉ መንገድ የምታስገኝበት ቦታ ስለሆነ ዝቅተኛ ማህበረሰብ አጠቃላይ የሚኖርበት አካባቢ ነው ይላል ከልጅነቱ ጊዜ አንስቶ ቆሼ በሚባሉ አካባቢ የሚኖረው ኤፍሬም ሰፈሩን ሲገልጽ። ፒያሳ አካባቢ የተወለደው ኤፍሬም ከሀያ አመት በፊት በህፃንነቱ ነው ከእናቱ ጋር ወደዚህ ስፍራ የመጣው። ሌላው ወጣት ዳንኤል ደግሞ ብዙም በማይርቀው መካኒሳ ነው ተወልዶ ያደገው። ቆሼ መኖር የጀመረበት ምክንያት ደግሞ ያው አንዳንድ ቦታ ቤት ሲወደድ ግዴታ ወደ ቅናሽ ቦታ ነው የምትፈልጊ። ወደዛ አካባቢ ቅናሽ ቤት ሲኖራል ወደዛ ሄርኩ ዳንኤል ቆሼን ሰፈሬ ነው ካለ አስር አመት አለፈው። አማራጭ ስለሌለው ሌሎች ስለሰፈሩ የሚሉትን ተቀብሎ ይኖራል። እስከኖርሽበት ድረስ ምንም ተጽዕኖ ሊያሳድር አይችልም። ግን ያው አንዳንድ ጊዜ የምትፈሪበት ነገር አለ። ያው የቆሼ ስትባይ በጣም አደገኞች እንደሆኑ ነው የሚቆጠረው። ተደባ ተጣያዮች ናቸው፣ እንደዚህ ናቸው ምናምን ነገር ሰውን አያቀርቡም በሚል ሂሳብ ማለት አይደለም። ተማሪዎች ዘንድ፣ አስተማሪዎች ዘንድ ጥሩ አመለካከት አይኖሩም እኮ እንደዛ ሲባል አስተማሪሽም ለአንቺ በጣም ከፍተኛ ትኩረት ነው የሚያደርገው አንቺ ላይ ማለት ነው። በዚህ ሰፈር ትወልደ ያደገችው አመለወርቅ በሰሞኑ አደጋ የምታውቃቸው በርካታ ሰዎች ሞተዋል እንዲሁም ተጎድተዋል አሁን በሰፈራችን የሚታየውም የሚሰማውም ነገር ምንም የሚያስደስት አይደለም ትላለች። እንኳን ሀዘን ተጨምሮበት በፊትም ሰው ይንቃት ነበር እዛ ሰፈር ነኝ ስትይ እንኳን ሜክሲኮ ወይ ቦሌ የሆነ አካባቢ ሁነሽ የሆነ ዝቅ አርገው ነው የሚያስቡን። ገብቶሻል? አውርደው ነው የሚያስቡት። ይህን ሰፈር ማለት ነው። በጣም ይፈራሉ። ከሌላ ቦታ የሚመጡ ሰዎች ይህን ሰፈር እንደ በቃ በጣም ያስፈራል። እዛ ሰፈር በጨለማ ምናምን ነው የሚሉት። ግን ሰው እንደሚያስበው ሰፈር በጣም ለሰው አዛኝ ተባባሪ፣ ችግር ቢደርስ እርስ በራሱ የሚሸፋፈንና ጥሩ ሰፈር ነው ብዬ ነው የማስበው። ኤፍሬምም ይህ ገጥሞት ያውቃል። የዛ አካባቢ ሰውን ስትዩ ላንቺ ያለው አመለካከት ዝቅ ይላል። ይሄ የታወቀ ነገር ነው። በቃ በአስተሳሰብም ወይ ዝቅ ያልሽ መስሎ ነው የሚታየው። የአኗኗርች ደረጃ የወረደ እንደሆነና በቃ በችግር እንዳደግሽ ያክል አድርጎ ስለሚቆጥርሽ የተለየ ክብርና የሆነ ከሰው እኩል የሚያይሽ ነገር ዝቅ ያለ ነው። እና ማህበረሰቡ ዝቅ አድርጎ ነው የሚመለከት። ስለሆነም ኤፍሬም እንደገለጸልን የአካባቢው ልጆች ስፍራቸው የት እንደሆነ ለሌሎች ሰዎች መናገር የሚሆን ማሳየት አይፈልጉም። ግን እንደ ሰሞኑ ሊደበቁ የማይችሉ አጋጣሚዎች ይኖራሉ። ለምሳሌ ብነግርሽ፣ እዚያ አብዛኛው ወጣት የዚህ የአካባቢ ማህበረሰቡ ወጣቱ በተለየ ወጣ ብሎ በሚሰራበት ለትምህርት ጉዳይ ለስራ ጉዳይ ወጦ በሚሰራበት ጊዜ ስለ ሰፈሩ አይገልጽም። አብዛኛው ጊዜ የዚህ ሰፈር መሆኑ የሚታወቀው ያው እንደምታውቅ፣ ያው ሶሻል ላይፍ አለ እና የሆነ ከቤተሰብ አንድ ችግር ሲፈጠር ምን ሲል ሳይወድ በግድ የመስሪያ ቤት ሰው የትምህርት ቤት ሰው ምናምን ያው ይመጣሉ ወደ አካባቢው እና በዛ ጊዜ ራሱ ትልቅ እፍረት ነው የሚሰማው። እና ማንም ሰው ሰፈሩን ለመግለጽ ዝግጁ አይደለም። በጣም በጣት የሚቆጠር ሰው ሊኖር ይችላል ምናልባት እንጂ ከሕዝቡ አገነዛዘብ አንጻር ማንም በሰፈሩ ተማምኖ ይህንን ነገር የሚገልጽ አካል የለም እና ሁሉም ያው አማራጭ ስላጣ ነው የሚኖርበት ብዬ አስባለሁ እዚህ አካባቢ ላይ እና የሆነ ብዙም ደስተኛ አይደለንም ሁላችንም አለ። ነው አመለወርቅ ከእነዚህ በጣት ከሚቆጠሩ ወጣቶች ትመደባለች። ሰፈሯን ከመናገር ወደኋላ አትልም። ሌሎች ሰፈሯን ሲያራክሱባትም አትወድም። እንዴ በጣም ነው የምናደደው፣ ከምታስቢው በላይ እናደዳለሁ። ምክንያቱም ሰፈራችን ሰዎች እንደሚያስቡት አይደለም። ከድህነታችን ውጪ ሁሉ ነገር ሰፈራችን ጥሩ ነው። በአዲስ አበባ ዩኒቨርሲቲ የማህበራዊ ኑሮ ባለሙያ ወይም የሶሲዮሎጂ ተባባሪ ፕሮፌሰር የሆኑት ዶክተር የራስ ወርቅ አድማሴ በአካባቢው ልጆች ላይ ጥናት ያደረገች የአንዲት ተማሪያቸው ጥናትን ተመልክቷል። የወጣቷ አማካሪ ሆነው በተመደቡበት ሰዓትም ጥናቷ ፈታኝ እንደሚሆን ቢያምኑም የዛ ሰፈር ልጅ በመሆኗ ለጉዳዩ ቅርብ እንደሆነች ያሳምናቸው ጥናቷን እንዳካሄደች ገልጸውልናል። የመመረቂያዋ ጽሑፍ ውጤት ምን እንደነበረም ዛሬ ያስታውሳሉ። ለምሳሌ የቆሸ ልጆች የተባሉት እንግዲህ እዛ ሰፈር መኖራቸው ብቻ አይደለም ከቆሻሻው ላይ አንዳንድ ሊጠቅሙ የሚችሉ ታጥበውም ሆነ ወይም ደግሞ በሌላ መንገድ ተቃንተው ወደ ገበያ ሊወጡ እና ገንዘብ ሊያመጡ የሚችሉ ወይም ደግሞ ፍጆታ ሊሆኑ የሚችሉ ነገሮችን ከዛ ውስጥ ያወጣሉ። የሚበላ ምግብ ጭምር። መኪና የሚያመጣው ያንን ቆሻሻ የተባለውን ለምሳሌ ተረፈ ምርት ይሆናል የመሳሰለውን አምጥቶ የሚገለብጠው መኪና በሚመጣበት ጊዜ ከየት እንደመጣ እነሱ ያውቁታል። ለምሳሌ ሂልተን ከሸራተን እንደዚህ የሚመጣ ከሆነ ብዙ ጠቃሚ ነገር ይገኝበታል። ስለዚህ ጎበዝ የሆኑት ልጆች ናቸው ቀድመው መኪናው ሳይቆም እየሮጡ የሚወጡት ይወጡበትና፣ ከዛ ያወርዳሉ ጠቃሚ ነገር። ግን የእነሱ አብሮ አደግና ጓደኞቻቸው የሆኑ ደግሞ ትናንሾች አሉ፣ ሴቶች አሉ ይሄንን እንደዛ ተንጠላጥረው መውጣቱን የማይችሉበት እነኚህ ልጆች ጋር ጓደኛሞች ስለሆኑ አብሮ አደጎች ስለሆኑ እየተረዳዱ ነው። ደካማ የሆኑት እና የመሳሰሉት ወይም ረዳት የሌላቸው ደግሞ ያ መጀመሪያ ከተበረበረ በኋላ የተረፈውን ይበረብራሉ ማለት ነው። በዚህ አይነት እንግዲህ ከውጭው ካለው ህብረተሰብ ኔጋቲቭ የሆነ ወይም ዝቅ አድርጎ የማየት ነገር ቢወረወርባቸውን እርስ በርሳቸው ደግሞ እነሱ እከሌ ጎበዝ ነው፣ እከሌ ፈጣን ነው፣ እከሌ ደፋር ነው ብለው የራሳቸው ደግሞ መለኪያ አላቸው። የራሳቸው መመሰጋገኛ አላቸው። የራሳቸው የሆነ ፍቅርና ሶሊዳሪቲ አንድነት አላቸው። ይህንን ያው ያገኘችው አንዱ ሌላው። ምንም እንኳን ወጣቶቹ የደህንነት እጣፋንታቸውን ቢቀበሉም በሌላው ህብረተሰብ ዘንድ ተቀባይነት ማጣታቸው ከፍተኛ ችግር ነበር። ለምሳሌ ገንዘብ በዚህ አይነት አግኝተን ይላሉ። ቅዳሜ እና ወይም ደግሞ በበዓል ቀን እሁድ ተጣጥበን አምረን ወደ ቡና ቤቶች ምናምን በምንሄድበት ጊዜ የቆሸ ልጆች መሆናችንን በዚህ ስራ በዚህ ተግባር የተሰማራ መሆናችንን የሚያውቁ ሌሎች ቀድመውን ያሉ እኛ በምንመጣበት ጊዜ አፍንጫቸውን በመያዝ ወይም ደግሞ አይናቸውን በማጉረጥረጥ ይቀበሉናል፣ ዝቅ ያደርጉናል፣ ያዋርዱን ይሞክራሉ ይሉ ነበር እና እንግዲህ ይህን ሁሉ ተቋቁመው ነው ማለት ነው ያንን ስራ የሚሰሩት አሁን እነኚህ ሰዎች እዛ ወደው አይደለም የወደቁት። ስለዚህ እዛ ያለውን ሁኔታ ቢቀበሉትና በራሳቸው መተማመን ቢገነቡ የትም አያደርሳቸውም። ያለፈው ቅዳሜ የደረሰውን አደጋ አያሻግራቸው። ልጆቻቸው በልዩ ልዩ ምክንያት በልዩ ልዩ በሽታ ከመነደፍ አያድናቸው። ሳይኮሎጂካል የሆነውን ጫና እንደምንም ይችሉታል። የውጭው ጥላቻ፣ የውጭው ማግለል በጨመረ ቁጥር የውስጡ ደግሞ መተሳሰብና መረዳዳት ይጠነክራል ግን ሌላው አለ። በጤንነት ላይ በደህንነት ላይ አሁን እንዳየ ነው የሚመጣው። ስለዚህ እኔ መፍትሄ የምለው እውነተኛ መፍትሄ ብቻ ነው። ይሄ አገም ጠቀም ያለ ሰዎቹን በማስረዳት አይዟችሁ በማለት እና በመሳሰለው አይደለም። ይሄ የሚፈታው ይሄ የሚፈታው የቤት እና የቦታ ችግርን አቅርቦትን በመፍታት ይመስለኛል። ዶክተር የራስ ወርቅ እንደሚሉት የዚህ አካባቢ ሰዎች ችግር በራስ አለመተማመን ሳይሆን ድህንነት ነው። ነዋሪዎቹ ብቻቸውን ሊፈቱት ያልቻሉትን ችግሮች ባለፈው ቅዳሜ የደረሰው አደጋ የመንግስት ትኩረትን ስቦ የአካባቢያቸው የወደፊት ገጽታን ይቀየር ይሆን? ኤፍሬም፣ ያው እህት ወንድሞቻችን በሞት ተለዩን እንጂ ማለት ነው የተሻለ ነገር ይፈጠራል ብዬ አስባለሁ። አንደኛ የህዝብ ትኩረት ተስቦበታል። መንግስትም ደግሞ በቂ የሆነ መልስ ያልሰጠበትን ነገር አሁን ህዝቡ አንድ ላይ እየጮ ስለሆነ በቂና አፋጣኝ መልስ ይሰጥበታል ብዬ ስለማስብ የሞቱ ተጎዱ እንጂ አሁን ያለው እዚያ አካባቢ ያለው ሰው ማህበረሰብ የተሻለና ጥሩ ነገር ይገጥመዋል ብዬ አስባለሁ። ዳንኤል ግን ብዙ ለውጥ ይመጣል ብሎ አይጠብቅም። አሁንም እኮ ያልተነሱ ቤቶች አሉ እዛ ጋር፣ በነገራችን ላይ እንደዛም ሆኖ አሁን ይህ አደጋ እንትን ተብሎ በጣም አሁን ራሱ አስቤ የሆነ ቦታ ላይ ያሉ ቤቶች አሉ ያን ራሱ መንግስት አይቶ ምንም ያደረገው ነገር የለም እስካሁን ድረስ ማለት ነው። እዛ አካባቢ የሚኖሩ በጣም ተከራዮች ብዙ ተከራዮች እየለቀቁ ነው ያሉት አብዛኛው ማለት ነው። አደጋውም ብዙም የማያሰጋ ቦታም ሆኖ ያንን እንትን አደጋ ካዩ በኋላ ሁሉም በንትን እየለቀቁ ነው ያሉት። ያንን አካባቢ ማለት ነው። በተለምዶ ቆሼ ተብሎ በሚጠራው አካባቢ የሚኖሩ ወጣቶች የማህበረሰባዊና ስነ ልቦናዊ ችግርን ነበር በወጣቶች ዓለም ለዛሬ በአጭሩ የቃኘ ነው። ልደት አበበ ነኝ። ጤና ይስጥልኝ።